ናሁ ሰናይ ግርማ ወይም ናሁ ሁሌም ቢሆን በሴትነቷ የምትደሰት በራሷ መተማመን ያላትና ለሴቶች እድገት የምትጥር እንደሆነች የሚያውቋት ይናገራሉ። ናሁ ታዲያ ስለ ራሷ ስትናገር አባቷ አሁን ላላት በራስ መተማመንና ስኬት ትልቅ ሚና እንዳላቸው በመጥቀስ የአባታ ተጽዕኖ ከስም አወጣጧ እንደሚጀምርም ትናገራለች። እኔ ናሁሰናይ ግርማ ነው የምባለው እና ናሁሰናይ ማለት አንደኛ የወንዶች ስም ነው። ሴት እኔ ብቻ ነኝ ይመስለኛል። አባቴ የሴት ልጅ ለመጀመሪያ ጊዜ ይፈልግ ነበረ እና ሰው ሆነች፣ ሴት መጣች እና አሁን ጥሩ ነገር ሆነ ማለቱ ነው። ስለዚህ አባቴ ከሞተ በጣም ረጅም ጊዜ ነው። ወ ሰን ዩርስ ኦልድ ሶስት ፎር ነበሩ በጣም ወጣት ሆኖ ነው የሞተው። ግን ያ እየተነገረኝ ና ያደግኩት እና ይህን ታሪክ ሁሉ የምነግረው ለሰው ለምንድን ነው፣ ተፈልጌ እንደ ሴት ተፈልጌ የመጣሁ እዛ በዛ ብርታት ነው ያደግኩት። እና ጠንካራ ሴቶች ብዙ ጊዜ ጠንካራ አባት ወይ አባታቸው ሰፖርት ያደረጋቸው ናቸው ይባላል። ይሄ በጥናትም የተገኘ ነው። በስቴት ውስጥ ሃርቫርድ ዩኒቨርሲቲ ያቀምት ነው። እና ሰክሰስፉል ማን ነው አባት ነው ያላቸው። እና ሁል ጊዜ እሱ ነው የምለው፣ የኔ የህይወት አላማ ምንድን ነው እንግዲህ፣ ብርሃናቸውን ላላገኙ ብርሃን ማምጣት ነው። ናሁ ሰናይ ግርማ ወይም ናሁ የደርግ መግቢያ ላይ ከሀገር ወጥታ ወደ ውጭ ሀገር በመጓዝ ትምህርቷና ኑሮዋን በዛ ያደረገች ሲሆን በኮርፖሬሽን ንግድ ተምራ በአይቢኤም በዴልታ አየር መንገድ እንዲሁም በተለያዩ ዓለም አቀፍ ተቋማት ውስጥ አገልግላለች። ከደርግ መውደቅ በኋላም ወደ ሀገሯ ለመጀመሪያ ጊዜ በመመለስ እናቷንም ሆነ ሀገሯን የማየት እድል እንደታደለች ነው የምትናገረው። በዚህ ጊዜ ታዲያ የሴቶች አለመብቃት፣ ውክልና ማጣት እንዲሁም በውጭ ሀገር እንዳለው የትስስር መድረኮች አለመኖራቸውን በመገንዘብ በተለያዩ ጊዜያት ወደ ኢትዮጵያ በመጣችበት ጊዜ ያስተዋለችውን ችግር ለመቅረፍ ስትል እዚሁ ኢትዮጵያ ለመቆየት ወሰነች። ከሮማን ክፍሌ ጋር በመሆንም ኤወብ የተሰኘ ማህበር ለመመስረት እንደ ተነሳችም ትናገራለች። ኤወብ ታዲያ ለሴቶች መብቃት የሚታትር ማህበር ሆኗል። ኤወብ የውይይት መድረክ ብለን የተነሳ ነው። በቃ እንገናኛለን። ከሐኪም ጀምሮ ከጠበቃ ጀምሮ ከጥሩ አስተማሪ ጀምሮ ከጥሩ ስፖርት የምትሰሪበት ቤት ጀምሮ የምትወያይበት ማለት ነው። ከስራሽ ጀምሮ አለቃሽ ትንሽ ችግር ቢኖረው ከአለቃሽ ጋር ያለ እንዲህ እንዲህ አይነት ነገር ከኔ ተለምዶ አንቺ የምን ታገኝበታለሽ? በሚል የተነሳው ብዙም አልነበረም። ከዛ በኋላ በሂደት መሪዎች እናወጣለን ብለን በምንልበት ጊዜ እየተሻሻለ አሁን ትልቅ ቦታ የደረሰ ተቋም ነው። ግን ሁለት ነገሮች በአመት ውስጥ የምናደርገው ነገር ነበረ አንደኛው የውይይት መድረክ እኛ አናቅም መወያየት። ስቲል አዳምጥ ስቲ አዳምጠኝ ምናምን በቃ እኔ አንቺ አንቺ የምትዩ ነገር ካልተስማማኝ ወዲያው ጠልቼሻለሁን። ከዛ በኋላ ወይ ላነጋግርሽም አልፈልግም ይሄ መቅረት አለበት። ይሄ መጥፎ ባህሪ ነው። ዲሞክራሲ እያልን እንላለን። ይሄንን አይነት በጣም ቀላል የሆነ ነገር ማወቅ አልቻልም። መሪዎችን ማውጣት የምናስብ ከሆነ የዚህ አይነት ባህሪ መኖር አለበታል እና ሁል ጊዜ ግንቦት ላይ እኔ እኔ ፎረም እንላለን። በጣም ጥሩ ሆኖልናል። በጣም ብዙ ሰዎች ሁሉ ይመጣሉ። በሱ ሁለተኛ ባህሪያት መመሰጋገር የውመን ኦፍ ኤክሰለንስ ብለን የላቁ ሴቶች ብለን በአመት አንዴ የምናደርገው በጣም ሱም በጣም ትልቅ እየታወቀ የሄደ ነው። ወቅት ከትስስር መድረክነት በተጨማሪም እራስን የማብቃት ስልጠናዎች የሚሰጡበት እንደሆነ ናሁ ታስረዳለች። የባህል ተጽዕኖ ላይ በራሳችን እንዳንተማመን የሚያደርግ ከኛ ላይ ምን ይወስድብናል? ምን ጨምርብናል? ምን ይወስድብናል? እንደሱ አይነት አለ። ለውጥን ለምንድን ነው የምንሰራው? ለውጥን እንዴት አድርገን ነው ጓደኛችን ልናደርግ የምንችለው? ውድቀትን ብዙ ጊዜ ብዙ ሰዎች መውደቅ አልፈልግም፣ አንዳንድ ነገር ሁሉ ጊዜ ማሸነፍ ነው የምፈልገው የሚል አለ እና የማይሆን አይነት ውድድር አለ። በተለይ በሴቶቹ ውስጥ ልክ ያልሆነ ነገር ነው። አንዷን ጥዬ ነው እኔ ማለፍ ያለብኝ የሚል አይነት አስተሳሰብ አይነት አለ እና። እሱ ምንድን ነው ከየት ነው የመጣው ፍርሀት ፊር የሚለው ነገር ከየት ነው የመጣው እንዴት ነው እሱ ሱ ልናስወግድ የምንችለው በጣም ብዙ አሉ ላይክ ደግሞ እንደ ሰው ራሱ በደንብ እንዴት ነው የሚያስተዋውቀው ስለ ስቶሪ ቴሊንግ እንላለን በታሪክን በታሪክ እንዴት አድርገን ነው ወደኋላ ሄደን ምንድን ነው እሱ እኛ ምንድን ነው የምንመስለው የሚል ነገር የለም ላይ ሄደሽ ብታይ የታህሳስን ላይ ያደረግነው ብታይ ፎከስ የሚባል አለ። ፎከስ ማለት ምንድነው እሱ? በጥናት የተደገፈ አንዳንድ ነገሮችን የምናወጣበት ለምሳሌ አሁን ስለ ትምህርት ጥናት አድርገናል፣ እና ኤውብ አሁን የሚያደርገው እሱ ነው። ናሁሰናይ ኤውብ በቀጣይ የመንግስት የልማት ተቋማት ላይ ሴቶች ሀምሳ በመቶ ተሳታፊ እንዲሆኑ ለማስቻል ኤውብ እየሰራ መሆኑንም ትገልጻለች ከሆነልን፣ የምናደርገው ዶክተር አብይ ይህንን መድረክ ከፍተውልናል ለሴቶች ያላቸው መምጣት አለባቸው የሚለው ግንዛቤ የላቀ ነው። ስለዚህ የእሳቸውን የእሳቸውን መኖር ተጠቅመን ሳ ፐርሰንት ማድረግ አለብን ብለን አስበናል። ስለዚህ ሴቶች ፖለቲካ ውስጥ እንዲገቡ ለማድረግ እንደነኛ አይነት ነገሮች ላይ ለመስራት መሆን የሚቀጥሉት አስር አመት ውስጥ የምናስበው እና ይሄ ሀምሳ ፐርሰንት ሴቶች ደግሞ የስቴት ኦንድ ኢንተርፕራይስስ ለምሳሌ እንደ የመብራት ኃይል የውሃ እነኛ አሉ ወደ አርባ ስድስት አሉ በእነሱ ላይ ነው። የንግድ ባንክ እነሱን ወስደን እነሱ ላይ ሀምሳ ፐርሰንት ሴቶች መምጣት አለባቸው ብለን በደንብ ጥናታችን ሁሉ አዘጋጅተናል። ፎረም አድርገን ይሄ ሴቶች ተሳትፎ በህዝቡ አሁን ለምሳሌ ፓርላማ ላይ ወደ ሰላሳ ስምንት ፐርሰንት ደርሰናል ሴቶች እና አሁን ደግሞ ቦርድ ላይ መራር ላይ መሪነት ላይ መሆን አለባቸውና። ናሁ ሰናይ ለእነዚህ ህልሞች እና ጥረቶች መሳካት የወንዶች እገዛ እጅግ አስፈላጊ መሆኑንም አሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።